ስደት ላይ የነበረው የማራኪ መጽሔት ማኔጂንግ ኤዲተር ሚሊዮን ሹሩቤ ባደረበት ሕመም ትናንት አርፈዋል። ሚሊዮን በኢትዮጵያ መንግስት ወከባ እየደረሰብን ነው ሲሉ በቅርቡ ከሀገር ተሰደው ወደ ጎረቤት አገሮች ከኮበለሉ የመጽሔቶች አዘጋጆችና አሳታሚዎች አንዱ ነበር። አሉላ ከበደ የሙያ አጋሮቹን አነጋግሮ ተከታዩን አጠናቅሯል። የሊያ መጽሔት ማኔጂንግ ኤዲተር እና ባለቤት እንዲሁም እርካታ የተሰኘው የሬዲዮ ፕሮግራም አዘጋጅ የነበረው መልአኩ አማረ ከሚሊዮን ሹርቤ የቅርብ ጓደኞች ውስጥ አንዱ ነው። ሲመቱን ነ ተቀበልኳቸው። እዚህ ቀደም ዜ ስለመጣሁ በሁለት ሳምንት ያለ ነጋ ከቆየ በኋላ የተለየ ጭንቀት የስርች ተገጽ ነበረ እና እዚህ በቅርብ የሚገኝ ክሊኒክ ብቅ ነው ግሉኮሶችን ይወስድ ነበረ። ቅዳሜ ዕለት ግን ግሉኮስ ሰራተኞች ብዙ እኔ ቤት ሲመጣ በጣም ተዳክሞ ነበረ፣ እና መራመድን መንቀሳቀስም አይችልም። ምኑ መል ነው ስለው አይ በረዥም ሰዓት ተኝቼ ስለነበረ ነው ይደቀመኛል። ግን ሁኔታውን በማይበት ጊዜ እንደዛ አደለም። ያው ሰዎች እዚ አካባቢ መካቸው ሰዎች ያሰባሉ ላይ ለምኜ የሉሲ ማማ የሚል ሆስፒታል አለ። ወደዛ ውስጥ ሰርኩት እዛ ውስጥ ነው እንደ ገባ የላብራቶሪ ምርመራ አደረጉለት። ተኛ ትኩሳትና ጥንቅላቱ የ መወጠር አይነት ህመም ነበረውና ሲቲ ስካን መታየት አለበት ብለው ወደ ጆሞ ኬንያታ ሪፈራል ሆስፒታል ነው የሄድነው። ጆሞ ኬንያታ ስንደርስ ከሌሊቱ ስድስት ሰዓት ነበረ። ብቻዬን ስለነበርኩኝ እኔም እንግዳ እንደመሆኔ በጣም ተቸገረኝ ነበረ። መሀል ላይ ቶም ሮብስ እንደወልኩለት እየመጣ እንደሆነ ነገረኝ። ማስተዋል የሚባለው የፍትህ መጽሔት ባለቤትም እየመጡ እንደሆኑ ነገሩኝ። እዛ ስድስት ሰዓት ተኩል አካባቢ ደረስን። ከዛ በኋላ ያው የተወሰነ እርዳታ ሲያደረጉለት አመሽኩሽ የበሽታውን አይነት በእርግጠኝነት መናገር አንችልም። ግን እዚህ ክሊኒክ በምንወስደው ሰዓት ታይፎይድ ነው ብለውት ነበረ። ከታይፎይዱ ውጭ ግን በከፍተኛ ስትረስ ውስጥ፣ ጭንቀት ውስጥ ነው የነበረው። ጭንቀቱ ለተፋጠነ ሞት እንደዳረገው ነው ያገኘነው መረጃ። መሀል ላይ እንዳልኩ እዛ ሉሲማማ ሆስፒታል ስንሄድ የሰውነቱ ግማሽ ክፍል አይንቀሳቀስም። ይህንንም ለማየት ዶክተሮቹ ለብቻውን እንዲቀመጥ አድርገውት የተወሰነ ክትትል ለኒት ግን እንደነገርኩም መናገርም ማዳመጥ የምንችልበት ሁኔታ ስላልነበረ ለህመሙ ስሜት እኛ ነበር ሐኪሞች መረጃ ስንሰጣቸው የነበረው። ሚሊዮን ሹርቤን ጨምሮ የበርካታ መጽሔቶች አዘጋጆችና አሳታሚዎች በአንድ ጊዜ ከአገር የመኮብለላቸውን ዜና ተከትሎ የአሜሪካ ድምፅ ከጥቂት ሳምንታት በፊት ካነጋገራቸው ጋዜጠኞች አንዱ ኤልያስ ጉዲሳ የሙያ አጋሩን ሚሊዮንን እንዲህ ያስታውሰዋል። በዛን ወቅት ሁላችንም እንደምናስበው ሚሊዮን መጀመሪያዎቹ ወደዚህ ወደ ስደት የመጣባቸው ሳምንታት ላይ በጣም ጤነኛ ነው። አንተ የሚያገኘህን በነዛ ሳምንታቶች ውስጥ ነው። ተስፋ ነበረው። ሕይወት ቀጣይ እንደሆነ ነበር ያስበን ይመኝ የነበረው ቤተሰቡ ጋር እንደሚገናኝ፣ በትኗቸው የመጣቸውን ቤተሰቦች እንደሚረዳ፣ እንደሚያግዝ፣ ልጁን እንደሚያገኘው አንድ ቀን እንደዚህ ነበር ተስፋ የሚያደርገው እንጂ ፍጹም የምንም አይነት ሕመም ነገር አናይበትም ነበር በመጀመሪያዎቹ ጊዜያቶች ውስጥ። በመጽሔት ስራው ትጉና ብዙ ተስፋ የሚጠብቀው ወጣት ነበር ይላል። ከኤልያስ ሀሳብ የሚስማማው መላኩ በበኩሉ አዎ ሚሊዮን በጣም በቅርበት እንተዋወቃለን፣ በጣም በቅርበት እናውቃለን። የራሱን ሚዲያዎች ከመጀመሩም በፊት የተወሰነም ጊዜ አንዳንድ አርቲክሎችን ይዞ ወደ እኛም አካባቢ ይመጣል። የተለያዩ ጋዜጦች ስለነበሩ ትንሽም ጊዜ ያህል እንዲህ በመስራት እኔ አካባቢም ነበረ። ከዛ በኋላም የተለያዩ ሚዲያዎችም ላይ ሲሰራ አውቀዋለሁ። የራሱ ስራ ሲሰራ እጅግ በጣም ጎበዝ ጋዜጠኛ ነው። ሁልጊዜም ለአዲስ ነገር የሚጥር ለአዲስ ነገር የሚተጋ ሁልጊዜ ለአዲስ ለውጥ ሲብ የምታየው ነገ ትልቅ ደረጃ ለመድረስ ተስፋ የነበረው፣ በጣም ሰዎችን የሚወድ በጣም የዋህና ቅን የነበረ ልጅ እንደነበረ ነው። ሞቱም በጣም ልባችንን የሰበረው በጣም በሀዘኑን ውስጥ በዚህ ምክንያት ነው። በጣም በጣም የሚገርም የሆነ ባህሪ የነበረው ልጅ ነው። ብዙ ነገሩ ከውስጥ የማይጠፋ አይነት ሰው ነው። ሚሊዮን ከሳምንታት በፊት ከአሜሪካ ድምጽ ጋር ባካሄዱት ቃለ ምልልስ ከሀገር ለመውጣት የተገደዱበትን ሁኔታና ውሳኔያቸውን ሚሊዮን ብገዛ ቃሉ እንዲህ ሲል ነበር የገለጸው። ቋድሜ አንድ እለት ነው ከኢትዮጵያ ተሰደን የወጣ ነው። እንደሚታወቀው የኢትዮጵያ ፕሬስ ሁኔታ በጣም በአሳሳቢ ሁኔታ ስለሚገኝ ተከታታይ ዶክመንተሪዎች ሲሰሩብንና ክሶች ሁሉ እንደተዘጋጁብን ከፍተኛ የማስፈራራት ዘመቻዎች እየተጠናከሩብን ሲመቱ ነው። ማተሚያ ቤትም ትዕዛዝ ተሰጥቶ መጽሔታችን እንዳይታተም መደረጉ ከማተሚያ ቤት ባለቤቶች በማረጋገጣችን በመጨረሻ ያለን አማራጭ ሀገር መሰደድ ሆነዋል እና እኔም አግሜ አካባቢ ላይ ነው ከሀገር ለመውጣት የተገደድኩት። ስለዚህ ማራኪ መጽሄት በአሁኑ ሰዓት ከህትመት ውጭ ናት። ከህትመት ውጭ ሆነዋለሁ። ሚሊዮን የህክምና እርዳታ ያገኝ ዘንድ እንዲያግዙ በጓደኞቹ አማካኝነት በቀረበለት ጥያቄ መሰረት እርዳታ ድጋፉን የቸረው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪቃ ቢሮ ተጠሪ ቶም ሮድስ በጋዜጠኝነት ስራ ተሰማርተው በሚገጥማቸው ወከባ ሳቢያ አገራቸውን ጥለው ለመኮብለል የሚገደዱ ጋዜጠኞች ብዙዎቹ ለተለያየ በሽታና የባሰ እንግልት ይጋለጣሉ ይላል። አንዳንዱም በቀላሉ ሊታከሙ የሚችሉ የበሽታ አይነቶች ቢሆን እንኳን እንዲህ እንዳሁኑ ለከፋ ውጤት የሚዳርጉበት ጊዜም አለ ብሏል። አሉላ የሚሊዮን አስከሬን እዛው ሆስፒታል ነው ያለው። በምን ሁኔታ ላይ ነው ያለው ቤተሰቦቹ ተረድተዋል። ሊያወቀው ነገር አለ። ቆንጂት ድንገተኛ አሟሟት እንደነበር ቤተሰቦቹም የመስማት እድል እንደገጠማቸው ነገር ግን አሁን ከጥቂት ደቂቃዎች በፊት አናገሪያቸውን እንደመጣሁት እርዳታ ለማሰባሰብ እየሞከሩ እንዳሉ አስከሬኑም አሁንም በዚያው በአረፈበት የኬንያታ ሆስፒታል እንደሚገኝ ና ለቤተሰቦቹም አስከሬኑ የሚሄድበትን ጥረት በማድረግ ላይ መሆናቸው ነው የተረዳዋል። እናመሰግናለን። አሉላለ ዘገባ ለቤተሰቦቹ ና ለጓደኞች ሁሉ መጽናናትን እንመኛለን።